ትኩረት በአፍሪካ ጄኔቭ ስዊትዘርላንድ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ምክር ቤት በደቡብ ሱዳን ተፈጸመ የተባለውን አስከፊ የመብት ጥሰት የሚያጣራ አንድ ቡድን ወደዚችው ሀገር ለመላክ ወሰነ። 47 ሀገራት የተጠቃለሉበት ምክር ቤት ባለፈው ሐሙስ ያሳለፈው ውሳኔ በርካታ የመብት ጥሰቶችን የሚያሳይ ሲሆን ብሎም ሲቪሎችን ሆን ብሎ የመግደል፣ ከመኖሪያ አካባቢያቸው በጅምላ ማፈናቀል፣ የወሲብ ጥቃትና ህፃናትን በግዳጅ ለውጊያ መመልመልን ጭምር የሚያሳይ አንድ ረጅም ዝርዝር አውጥቷል። ዩኤስ አሜሪካና ብሪታንያ ያረቀቁት የውሳኔ ይዘት የአፍሪካውያት ሀገራትን ድጋፍ ያገኝ ዘንድ ብዙ ለውጦች ተደርገውበታል። ረቂቁን ውሳኔ ለምክር ቤት ያቀረቡት በምክር ቤቱ የዩኤስ አሜሪካ አምባሳደር ኪት ሃፐር በደቡብ ሱዳን የሚታየውን ጊዜያዊ ሁኔታ በዓለም እጅግ አስከፊ መሆኑን በመግለጽ ምክር ቤቱ ይህን ግዙፍ የመብት ጥሰት በቸልታ ሊያልፈው እንደማይገባ አሳስበዋል። በሲቪሉ የደቡብ ሱዳን ሕዝብ ላይ የመብት ጥሰት፣ የጦር ወንጀል እና በስብና አንጻር ወንጀል የፈጸሙ ሁሉ ለፍርድ እንዲቀርቡ ዓለም አቀፉ ማህበረሰብ በጀመረው ጥረት ላይ የደቡብ ሱዳን መንግስትም እንዲተባበር የምክር ቤቱ ውሳኔ ጠይቋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ምክር ቤት ወደ ደቡብ ሱዳን አንድ አጣሪ ቡድን ለመላክ ውሳኔ የደረሰው የዓለሙ መንግስታት ከፍተኛ ወሳኝ አካል የሆነው የተባበሩት መንግስታት ጸጥታ ጥበቃ ምክር ቤት ብሔራዊውን መረጋጋት ስጋት ላይ ጥለዋል ባላቸው በሶስት የደቡብ ሱዳን መንግስት ጦር ጀነራሎችና በሶስት ከፍተኛ የተቀናቃኙ የአማጽያን ጦር አዛዦች ላይ ጠንካራ ማዕቀብ ካስተላለፈ ከጥቂት ጊዜ በኋላ ነው። በስድስቱ የደቡብ ሱዳን የጦር ኃላፊዎች ላይ የተጣለው የዝውውርና ንብረታቸው የማይንቀሳቀስበት እገዳ የደቡብ ሱዳን የእርስ በርስ ጦርነት እስከ ቀጠለ ድረስ እንደ ጸና እንደሚቆይም የጸጥታ ጥበቃ ምክር ቤቱ ውሳኔ አረጋግጧል። ስድስቱ ከፍተኛ የጦር ኃላፊዎች ከሱዳን ተገንጥላ ነጻ መንግስት ካቋቋመች ሰሞኑን አራተኛ ዓመት በሚሆናት ደቡብ ሱዳን ውስጥ በፕሬዝደንት ሳልቫኪር እና በተቀናቃኛቸው የቀድሞው ምክትላቸው ሪየክ ማቸር ደጋፊዎች መካከል እንደ አውሮፓውያን ዘመን አቆጣጠር ከታህሳስ 2013 ዓ ም ወዲህ በቀጠለው የእርስ በርስ ጦርነት ላይ በሲቪሉ ላይ ተፈጸመ በተባለው የመብት ጥሰት ሰበብ ማዕቀብ የተጣለባቸው የመጀመሪያዎቹ ናቸው። የውሳኔው ትክክለኛነትን ያመለከቱት በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የዩኤስ አምባሳደር ሰማንታ ፓወር በደቡብ ሱዳን ሰላምን የሚያደፈርሱ ሁሉ በኃላፊነት በሕግ ከመጠየቅ እንደማያመልጡ አስረድተዋል። የሱዳንና ደቡብ ሱዳን ፖሊሲ ጥናት ተቋም ኢናፍ የተሰኘው ፕሮጄ ተንታኝ አቻያ ኩማር ይህንኑ የጸጥታ ጥበቃ ምክር ቤት የማዕቀብ ውሳኔን በደቡብ ሱዳን ለሚፈጸመው ግዙፍ የመብት ጥሰት ተጠያቂዎችን በኃላፊነት ወደ መጠየቁ የሚያመራ የመጀመሪያው ዋነኛ እርምጃ ነው በሚል አሞግሰዋል። ይሁንና አሁን የተጣለው ማዕቀብ በደቡብ ሱዳን የቀጠለውን የእርስ በርስ ጦርነት በማብቃቱ እረገድ አንዳችም ሚና እንደማይኖረው ነው ዶይቸ ቬለ እያነጋገራቸው በደቡብ ሱዳን የተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ የቀድሞ ኃላፊ ፒተር ሹማን ያስታወቁት። በእኔ አስተያየት ማዕቀቡ የተባበሩት መንግስታት ድርጅት ፀጥታ ጥበቃ ምክር ቤቱን ደካማነት ነው ያጎላው። ምክር ቤቱ ደቡብ ሱዳን ውስጥ ፖለቲካዊ እርምጃ ለመውሰድ ማለትም በአመራሩ ላይ ግፊት ለማሳረፍ አይፈልግም። በዚህም የተነሳ ነው አሁን በተባሉት የጦር ኃይሉ መሪዎች ላይ ማዕቀብ የጣለው። የማዕቀቡ ውሳኔ ለምን ስድስቱን የጦር ኃይል መሪዎች እንደነካም ሆነ ማዕቀቡ ይነሳላቸው ዘንድ ምን ማድረግ ማድረግ እንዳለባቸው ምክር ቤቱ አንዳችም መግለጫ አልሰጠም። ውሳኔው ግልጽነት የጎደለው ነው። የጸጥታ ጥበቃ ምክር ቤቱ በደቡብ ሱዳን መንግስት እና በተቃዋሚዎቹ መካከል ድርድሩ እንዴት መቀጠል እንደሚፈልግ ግልጽ አስተያየት ከመስጠትም ተቆጥቧል። አንዳንድ የአካባቢውን ሁኔታ የሚከታተሉ የፖለቲካ ተንታኞች እንደሚናገሩት የጸጥታ ጥበቃ ምክር ቤቱ ካስተላለፈው የማዕቀብ ውሳኔ ጎን የደቡብ ሱዳን መንግስት የተቋቋመበትን ሁኔታ ገሃድ ባደረገውና በሱዳንና በደቡብ ሱዳን ሕዝብ ነፃ አውጭ ንቅናቄ በምህፃሩ በኤስፒኤልኤም መካከል እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም በተደረሰው የሰላም ስምምነት ላይ ቁልፍ ሚና የተጫወተችው ዩኤስ አሜሪካ የደቡብ ሱዳን ውዝግብ ያበቃ ዘንድ ልዩ ኃላፊነት አለባት። እንደ ተንታኞቹ አስተያየት ዩኤስ አሜሪካ ለደቡብ ሱዳን ከምትሰጠው ሰብአዊ እርዳታ ጎን ተቀናቃኞቹን ወገኖች ለማስታረቅ በምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን በምህፃሩ በኢጋድ ሸምጋይነት የተጀመረውን ድርድር አንድም በቀጥታ ዲፕሎማሲ መደገፍ አለያም በፖለቲካው ዘርፍ ከፍተኛ ተሰሚነት ባላቸው የሀገሪቱ አመራር አባላት ላይ ጠንካራ ማዕቀብ በመጣል ደቡብ ሱዳን የምትረጋጋበትን ሂደት ማፋጠን ይጠበቅባታል። የቡሩንዲ ጊዜያዊ ሁኔታ እየተበላሸ በመሄድ ላይ ይገኛል ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለፕሬዚደንትነት ለመወዳደር ቆርጠው በተነሱባት በዚቺው የምስራቅ አፍሪቃ ሀገር ባለፈው ሰኞ የተካሄደው አወዛጋቢ ብሔራዊና የከተሞች አስተዳደር ምክር ቤታዊ ምርጫዎች ነፃና ትክክለኛ አልነበሩም ሲል የተባበሩት መንግስታት ድርጅት ምርጫውን አጣጥሎታል ተቃዋሚዎች ያልተሳተፉበት የሰኞው የቡሩንዲ ምርጫ ፍርሃት የሰፈነበትና በመንግስቱ ተቃዋሚዎችም ላይ ብርቱ ክትትል ያረፈበትና በነፃ የምርጫ ዘመቻ ማካሄድ ያልቻሉበት እንደነበረ ነው የዓለሙ መንግስታት ታዛቢ ቡድን ያስታወቀው። እንደ ታዛቢው ቡድን ግምት በፕሬዝደንት ፒየር ንኩሩንዚዛ የሚመራው በምህፃሩ ሲኤንዲዲ ኤፍዲዲ የተባለው ገዢው ፓርቲ የብዙሃኑን ድምፅ በማግኘት እንደሚያሸንፍ ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን የቡሩንዲ ምክር ቤታዊና ፕሬዚደንታዊ ምርጫ ወደ ሌላ ጊዜ እንዲተላለፍ ያቀረቡትን ጥያቄ የሀገሪቱ መንግስት ሳይቀበለው መቅረቱ የሚታወስ ነው። ባለፈው ረቡዕ ከመዲናይቱ ቡጁምቡራ ወጣ ብሎ በሚገኘው ፕሬዚዳንት ንኩሩንዚዛን የሚቃወሙ ወገኖች በብዛት በሚገኙበት በሲቢቶኬ ቀበሌ በፖሊስና በተቃዋሚ ወገኖች መካከል በተፈጠረው ግጭት ቢያንስ ስድስት ሲቪሎችና አንድ ፖሊስ ከተገደሉ ወዲህ በመዲናይቱ ጭንቀት ያልተለየው ጸጥታ ሰፍኗል። ቡሩንዲ ውስጥ የፕሬዝደንቱ ለሶስተኛ ጊዜ የመወዳደር እቅድ ካለፉት ብዙ ወራት ወዲህ በሲቪሉ ሕዝብ ዘንድ ፍርሃትና የኃይሉን ተግባር እያስፋፋ ሲሆን ወደ 130,000 የሚጠጉ የቡሩንዲ ዜጎች የኃይሉን ተግባር በመሸሽ ሀገር ለቀው ተሰደዋል። የተባበሩት መንግስታት ድርጅት፣ የአውሮጳ ህብረትና የአፍሪቃ ህብረት ምክር ቤታዊውን ምርጫ እንዳወገዙ ሁሉ እንደ አውሮፓውያን ዘመን አቆጣጠር የፊታችን ሐምሌ 15 2015 ዓ ም የሚደረገውን አወዛጋቢውን ፕሬዚደንታዊ ምርጫም ሆነ ውጤቱን እንደማይቀበሉ ከወዲሁ አስታውቀዋል። ተቃውሞ ከያቅጣጫው ቢያይልም በጸጥታ ኃይላቸው እና የኢምቦ ኔራኩሬ ሚሊሻዎቻቸው የሚተማመኑት ፕሬዚደንት ንኩሩንዚዛ ምርጫውን ማካሄዳቸው እንደማይቀር የተቃዋሚ ቡድን መሪ ሻርል እንዲ ቲጄ አስታውቀዋል። የተባበሩት መንግስታት ድርጅት ቀደም ሲል ከቡሩንዲ የሸሹ ስደተኞችን በመጥቀስ ባወጣው ዘገባው ለመንግስቱ ቅርብ የሆነው የኢምቦ ኔራኩሬ ሚሊሻ ቡድን በሀገሪቱ ለሚፈጸመው ግድያ፣ እገታና ቁም ስቅል ተጠያቂ መሆኑን አመልክቷል። በቡሩንዲም አዲስ የእርስ በርስ ጦርነት ሊቀሰቅስ ይችላል ሲልም የዓለሙ መንግስታት ድርጅት ስጋቱን ገልጿል። የገዢው ፓርቲ በስልጣን የመቆየት አላማን እውን ለማድረግ ተቋቋመ የሚባለው የኢምቦ ኔራ ኩሬ ሚሊሻዎች ቡድን የሚፈጽመው የኃይል ተግባር ሰለባ ከሆኑት መካከል አንዷ የሆነችውና አሁን በስደት የምትገኘው የራዲዮ ጋዜጠኛ ዶሚቲል ኪራምፉ የመንግስቱ ተባባሪ የሚባለው የሚሊሻ ቡድን የሚፈጽመው ንግፍ እንዴት አስታውሳለች። ሀገሬን ጥዬ እንድሸሽ ያስገደዱኝ የፕሬዚደንት ፒየርን ኩሩንዚዛ መንግስትና የኢምቦ ኔራኩሬ ሚሊሻዎች ናቸው። በአንዳንድ ሚሊሻዎች እና በአንዳንድ ፖሊሶች ብዙ ጊዜ የሞት ዛቻ ቀርቦብኛል። በተለይ ባለፉት ወራት የሽብር ጥቃቱን ያስፋፋውን የኢምቦኔራኩሬ ሚሊሻ ቡድንን የሚያስታጥቀው የቡሩንዲ መንግስት መሆኑን የተቃዋሚ ቡድኖች በተደጋጋሚ ቢያስታውቁም የቡድኑ ተወካይ የሆኑት ዴኒ ካሬራ ቡድናቸው ሰላማዊ የፖለቲካ ድርጅት ብቻ መሆኑን በማመልከት ተቃዋሚዎች የመረጃዎቻቸውን ትክክለኛነት ቢያጣሩ የተሻለ ይሆናል ሲሉ ወቀሳውን ውድቅ አድርገዋል። መሆን ያለበት ተቃዋሚዎች የሰነዘሩት ወቀሳ እውነት መሆን አለመሆኑን ማጣራት ነው። እኔ የኃይሉን ተግባር እቃወማለሁ። የኃይሉን ተግባር የሚፈጽም ማንንም ሰው ደግሞ በፍጹም አልደግፍም። የኢምቦኔራ ኮሬ ሚሊሻ ቡድን የተቃዋሚ ቡድኖች የገዢውን ፓርቲ እንዲቀላቀሉ ያስገድዳል በሚል ተቃዋሚዎች የሚያሰሙትንም ወቀሳ ዴኒ ካሬራ መሰረተ ቢስ ሲሉ አጣጥለውታል።